You're with SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የኒው ሳውዝ ዌልስ ትምህርት ሚኒስትር በኮሮና ቫይረስ ሳቢያ ተጨማሪ ትምህርት ቤቶች እንደሚዘጉ ገለጡ። በኤምኤች 17 መቃጠል አራት ሰዎች ኔዘርላንድ ውስጥ ለፍርድ ይቀርባሉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኒው ሳውዝ ዌልስ የትምህርት ሚኒስትር የማኅበረሰብ ቋንቋ ትምህርት ቤቶችን አካቶ በትምህርት ቤቶች ላይ ኮሮና ቫይረስ የሚያሳድረውን ተጽዕኖ የሚጠቁም መረጃ በተለያዩ ቋንቋዎች ተዘጋጅቶ እንደሚሰራጭ አስታወቁ። ኒው ሳውዝ ዌልስ ውስጥ በአዲስ የኮሮና ቫይረስ ከተያዙት ውስጥ ሦስቱ ተማሪዎች ሲሆኑ ሁለቱ ዱናስ የሚገኘው የሴንት ፓትሪክ ሜሪስት ኮሌጅ የአስረኛ ክፍል ተማሪዎች ናቸው። በተጨማሪም የዊሎግቢ የልጃገረዶች ሁለተኛ ደረጃ ትምህርት ቤት የሰባተኛ ክፍል ተማሪ የሆነች የ12 ዓመት ልጅ ትገኝበታለች። ኢራናዊ ዝርያ ያላት የልጅቱ እናት በቅርቡ ወደ ኢራን የሄደች ባትሆንም በቫይረሱ ትጠቅታለች። የኒው ሳውዝ ዌልስ የትምህርት ሚኒስትር ሴራ ሚችል መንግስት ሁሉም የማኅበረሰብ አባላት ምን እየተከሰተ እንዳለ ልብ ልዲሉ የሚቻለውን እንደሚያደርግ ሲገልጡ ግልጽ ነው። በሕዝብ ግንኙነቶች ውስጥ ይህን አስመልክቶ የሚመጡት መረጃዎች ከጤና ዲፓርትመንት ነው፣ ያም ተገቢ ነው። የእኛ ዲፓርትመንት አንዳችም አይነት ያለመግባባት እንዳይኖር ለትምህርት ማህበረሰባቱ፣ የተማሪዎች ቤተሰቦች የመጡበት ቤት ውስጥ ምን አይነት ቋንቋዎችን እንደሚጠቀሙ የሚገልጽ ግልጽና ዝርዝሩ የሆኑ ምክሮችን ጠይቄያለሁ ብለዋል። ይህ በእንዲህ እንዳለም የአውስትሬሊያ ዋና የጤና ኃላፊ ማናቸውም ከውጭ አገራት የሚመለሱና ጤና ያልተሰማቸው ሰዎች የኮሮና ቫይረስ ምርመራ እንዲያደርጉ አሳስበዋል። በቫይረሱ ሳቢያ አውስትራሊያውያን ሕይወታቸውን አጥተዋል። አዳዲስ የቫይረስ ተጠቂዎችም በኒው ሳውት ዌልስ፣ ቪክቶሪያና ምዕራብ አውስትሬሊያ ተመዝግበዋል። በአሁኑ ወቅት አውስትራሊያ ውስጥ በቫይረሱ የተጠቁ ግለሰቦች ቁጥር ሰባ ደርሷል። የአውስትሬሊያ ዋና የሕክምና ኃላፊ ብሬንደን መርፊ ማናቸውም ከባህር ማዶ የተመለሱና ከፍንጫቸው ፈሳሽ መጠነኛ ትኩሳት ወይም ሳል ያላቸው ከሆነ የኮሮና ቫይረስ ምርመራ ሊያደርጉ እንደሚገባ ተናግረዋል። ፕሮፌሰር ማርፊ በዓለም ውስጥ መቶ ስድስት አገራት የቫይረሱን መከሰት ሪፖርት ያደረጉ መሆኑንና በቫይረሱ የተጠቁት ግለሰቦች ቁጥርም በየዕለቱ እንደሚለዋወጥ ገልጠዋል። በሌላም በኩል የአውስትሬሊያ የአክሲዮን ገበያ ከኮሮና ቫይረስ ጋር በተያያዘ አሽቆልቁላል። የአውስትራሊያ የአክሲዮን ገበያ በዛሬው ዕለት ሰኞ በኮሮና ቫይረስና በነዳጅ ዋጋ ሽቆቻ ሳቢያ ከመቶ ቢሊዮን ዶላርስ በላይ አቷል። የማሌዥያ አየር መንገድ የበረራ ቁጥር 17ን ከምሥራቃዊ ዩክሬን አየር ላይ ሚሳኤል ወንጭፎ በማጋየት ተጠርጣሪ የሆኑ ግለሰቦች የፍርድ ቤት ክስ ሂደት ኔዘርላንድ ውስጥ ይካሄዳል። ተጠርጣሪ ሆነው ለክስ የቀረቡት ሩሳውያን ኢጎር ጊርኪን፣ ሰርጌይ ዳሚንስኪ ና ኦሌግ ፑላቶቭ ሲሆኑ በአራተኝነት ተከሳሽ የሆነው ዩክሬናዊው ሊዮኒድ ካርችንኮ ነው። 38 አውስትራሊያውያንን ጨምሮ 298 ሕይወታቸውን ያጡ መንገደኞች ቤተሰቦች ዝርዝር መረጃዎችን ለማግኘት ለስድስት ዓመታት ያህል ተጠባብቀዋል። ይህንኑ የፍርድ ቤት የክስ ሂደት ለመከታተል ልጃቸውን ያጡት የሲድኒ እናት ሜሪል ኦብራይን ከባለቤታቸው ጆን ጋር ወደ ኔዘርላንድስ ተጉዘዋል። ጉዟቸውን አስመልክተው ሲናገሩም ለረጅም ጊዜያት እንደሚቀጥል እናውቃለን። ይሁንና ከጅማሬው ለመገኘት እዚህ ተገኝተናል። ጃክን ለመወከል ተስፋ እናደርጋለን። ባለፉት አምስት ዓመታት ብዙ ጥንቃቄ የተሞላበት የመረጃ ስብሰባ ፍሬ አፍርቶ አሁን የመጀመሪያዎቹ አራት ሰዎች ላይ ክስ ለመመስረት ተችሏል ብለዋል። የክሱ ሂደት ለ25 ሳምንታት ይቀጥላል። በተለያዩት ባለቤታቸው እጅ ሕይወታቸው ያለፈው እናት ሃና ክላርክና ሦስት ልጆቻቸው ሊያና አሊያና ትራይ በዛሬው ዕለት በመቶዎች የሚቆጠሩ ሐዘንተኞች በተገኙበት የቀብር ሥነ ሥርዓታቸው ተፈጽመዋል። ብሪስበን ውስጥ በአሰቃቂ ሁኔታ ሕይወታቸውን ያጡት እናት እና ልጆች ጉዳይ ለቤት ውስጥ አመጽ ሰለባዎች ተጨማሪ እገዛ እንዲደረግ ያያሌ ሰዎች ድምፅ ጥሪን አስከትሏል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኒው ሳውዝ ዌልስ ትምህርት ሚኒስትር በኮሮና ቫይረስ ሳቢያ ተጨማሪ ትምህርት ቤቶች እንደሚዘጉ ገለጡ። በኤምኤች 17 መቀጠል አራት ሰዎች ኔዘርላንድ ውስጥ ለፍርድ ይቀርባሉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።